ጋቢና ቪኤ ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማ መዚህ ጋቢና አብራኛለች። እንኳን ደህና መጣ ሄ ነው አመሰግናለሁ። ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ የኢትዮጵያ መንግስት ከዋነኛ የተቃዋሚዎች ጥምረት መድረክ ጋር መነጋገሩን የገለጹት የፓርቲው ፕሬዝዳንት ውይይቱ ቀጣይነት ይኖረዋል በሚል እየጠበቁ ቢሆንም የገዢው ፓርቲ የሚወስዳቸው እርምጃዎች እንዳሳሰቧቸው ገልጸዋል። እየጠበቅ ናቸው መቼ ተገናኝተን እንናገር። መፍትሄ ፍለጋው እንደው ዝም ብሎ ሁኔታዎቹ ተረጋግተው በዚህ በአስቸኳይ ጊዜ አዋጁ ምክንያት ወደ ቀድሞው የተረጋጋ ማለትም በትምህርት ጥቅስ ሁኔታ ይመለሳል በምል ተስፋ ነው የተንቀሳቀሱ አሉት። በአስቸኳይ ጊዜ አዋጅ የተሰየመው ወታደራዊ እዝ ማዕከል በደቡብ ክልል ከ መቶ በላይ የመድረክ አባላትና ደጋፊዎችን ማሰሩም ፕሮፌሰር በየነ ጴጥሮስ ጨምረዋል። በአሁኑ ጊዜ ባለፉት አምስት ቀናት ሶስት የክልሉ መሪዎቻችን ታስረውብናል። በኢትዮጵያ ሶማሌ ክልል የዳይር ዝናብ መስተጓጎል በክልሉ ባለፈው ዓመት በድርቅ ለሰነበተው ነዋሪ ፈተና መሆኑን የኢትዮጵያ መንግስት ገለጸ። በዚህ የተከሰተውን የአተት በሽታንም በተመለከተ የጤና ጥበቃ ሚኒስቴር የራሱን ባለሙያዎች በማስተማራት ከክልሉ ጤና ቢሮና በተዋረድ ካሉ የጤና ቋማት ጋር በመተባበር የአተት በሽታ ቁጥጥር ስር አውሏል። አቶ ምትኩ ካሳ ናቸው። እንግዲህ ተጨማሪ ዘገባዎችም ይኖሩናል። በኢትዮጵያ ያለአግባብ የታሰሩ ጋዜጠኞችና የኢንተርኔት አምደኞች እንዲፈቱ ሲፒጄ የጋዜጠኞች መብት ተሟጋች ድርጅት ገልጿል። ዝርዝሩን ይዘናል። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ ለዜናው ተመልሼ መጥቻለሁ። ጽዮን ግርማ ነኝ። አጠር ካሉ የምሽቱ ዜናዎች ጋር አብሬያችሁ እቆያለሁ። በኦጋዴን ክልል የሚንቀሳቀሰው አብነት ድርቅና ኮሌራ ባለፉት ጥቂት ቀናት ውስጥ ከሰላሳ አምስት በላይ ሰዎችን ገድሏል ሲል በዛሬ ሁለት መግለጫ አውጥቷል። የኢትዮጵያ መንግስት በበኩሉ ከነገ ጀምሮ የድርቁን ሁኔታ የሚገመግም ከተለያዩ አካላት የተውጣጣ ግብረ ኃይል እንደሚያሰማራ ገልጿል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከመድረክ የወቅቱ ሊቀመንበር ጋር መሰረታዊ በሆኑ የፖለቲካ ችግሮች ላይ መነጋገራቸው ተገልጿል። እስካሁን ግን ገዢው ፓርቲ የሚወስዳቸው ተጨባጭ እርምጃዎች እንዳሰጓቸው የመድረክ መሪ ገልጸዋል። የዚህን ዜና ዝርዝር ቆየት ብለን እናቀርባለን። ሲፒጄ በሚል እንግሊዝኛ ምህፃረ ቃል የሚጠራው የጋዜጠኞች መብት ተሟጋች ድርጅት በኢትዮጵያ ያለ አግባብ የታሰሩ ጋዜጠኞችና የኢንተርኔት አምደኞች እንዲፈቱ ጠይቋል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በመኩሉ በድጋሚ የታሰረው የዞን ዘጠኝ የኢንተርኔት አምደኛ በፍቃዱ ኃይሉ ያለምንም ቅድመ ሁኔታ እንዲለቀቅ ጠይቋል። የሽብር ክስ ቀርቦበት ጉዳዩ በፍርድ ቤት እየታየ የሚገኘውና በእስር ቅሊንጦ ያለው የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በሰንሰለት ታስሮ እንደሚገኝ ለጠያቂዎቹ መግለጹን ምንጮች ተናግረዋል። ይህን በተመለከተ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ ደጋግመን ብንደውልም ስልካቸው ባለመነሳቱ ምላሻቸውን ማካተት ሳንችል ቀርተናል። አድማጮች የእነዚህን ዜና ዝርዝሮች ወደ በኋላ ላይ እንመለስባቸዋለን። ወደ አለም አቀፍ ዜና ስንሻገር የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ አዲስ ጠቅላይ ሚኒስቴር ሰይመዋል። ካቢላ በዲባንግ ኒቲ ሳሚ የተባሉ ተቃዋሚ የምክር ቤት አባል እስከ ተላለፈው የምርጫ ጊዜ ድረስ የውህደቱን መንግስት እንዲመሩ ሰይመዋል። በያዝነው ወር እንዲካሄድ ታቅዶ የነበረው ምርጫ እንደ አውሮፓውያን አቆጣጠር ሚያዝያ 2018 ዓም እንዲደረግ ተወስኗል። የቀድሞ የሀገሪቱ መንግስት ከስልጣን የወረደው ካቢላ ከሁለተኛው የስልጣን ጊዜያቸው አልፈው እስከ 2018 ዓም እንዲቆዩ ለማስቻል ሲባል በፕሬዚዳንቱና በተቃዋሚዎች መካከል በተደረገው ስምምነት መሰረት ነው። በመጨረሻም አንድ የሚኒሶታ ዳኛ አብዛኞቹ ትውልደ ሶማሊያ አሜሪካውያን የሆኑ ዘጠኝ ወንዶችን እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ቁሳዊ እርዳታ ለማቅረብ አሲረዋል በሚል ክስ በእስራት ቀጥተዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማንን አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ወደ መጀመሪያው ዘገባ ስናመራ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከመድረክ የወቅቱ ሊቀመንበር ጋር መሰረታዊ በሆኑ የፖለቲካዊ ችግሮች ላይ ለመነጋገር መወያየታቸው ተነገረ። እስካሁን ግን ከገዢው ግንባር ተጨባጭ እርምጃ እንዳልተወሰደ የመድረክ መሪ አስታውቋል። ኢህአዲግ በአስቸኳይ ጊዜ አዋጁ በኩል ወደ ቀድሞ ሁኔታ ለመመለስ የፈለገ እንደሚመስልም ግምታቸውን ገልጸዋል። ባለፉት ጥቂት ቀናት ውስጥ በኮንሶ ብቻ ከአምስት መቶ በላይ ሰዎች መታሰራቸውን በጋሞጎፋ ዞን የፓርቲ አመራር አባላት መያዛቸውን መድረክ አስታውቋል። መለስካቸው አምሃ ከአዲስ አበባ ተከታዩን አድርሶናል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ትናንት አመሻሹ ላይ ከቪኦኤ ጋር ባደረጉት አጭር ቆይታ ከአንድ ወር በፊት የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ፣ ከዚያም ወዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፓርላማ ያደረጓቸውን ንግግሮች በመንተራስ መድረክ ለጠቅላይ ሚኒስትሩ ደብዳቤ መጽሐፉን ገልጸዋል። የደብዳቤው ይዘትም የሀገሪቱ ፕሬዚዳንትም ክቡር ጠቅላይ ሚኒስትርም እንደተናገራችሁት በመሰረታዊ ጉዳዮች ላይ ከተቃዋሚዎች ጋር ተቀምጠ እንወያያለን በተባለው በእኛ ወገን ለመነጋገር ዝግጁ ነንና መቼ እንገናኝ የሚል እንደነበረም አብራርተዋል። ለዚህ ደብዳቤ በጽሑፍ የተሰጠ መልስ እንደሌለ የተናገሩት ፕሮፌሰር በየነ በጠቅላይ ሚኒስትር ኃይለ ማርያም ጥሪ የአንድ ለአንድ ንግግር ማድረጋቸውን ግን ይፋ አውጥተዋል። በአሁኑ ጊዜ ግልጽ ማድረጉ ይህን ያህል ብዙም ምስጢር ማባከንም አይመስለኝም። ጠቅላይ ሚኒስትሩ አንድ ለአንድ ከኔ ጋር ተቀምጠው ተነጋግረዋል እና ይሄ ከተደረገም አንድ ወር አልፎታል። በዚያ ግንኙነታችንም አዎ ከተቃዋሚ ፓርቲዎች ጋር እንግዲህ መሰረታዊ በሆኑ የፖለቲካ ምህዳሩን እስካሁን ድረስ ተደራሽ ባላረጉ ችግሮች፣ ችግር ፈጣሪ በሆኑ ጉዳዮች ላይ ለመነጋገር ፈቃደኛ ነን ብሎኝ እኛም ያለዜ ዝግጁ መሆናችንን እንደገና በጽሁፍ ተጻፍነውን በቃልም በማስረገጥ ተለያየን ከዚያ ወዲህ አንድ ወር አልፏል እስካሁን ድረስ ምንም የረባ ግንኙነት አልተፈጠረም የመድረክ ሊቀመንበር ኢህአዴግ ከተቃዋሚዎች ጋር አድርጋለሁ ያለው ውይይትና ድርድር ይህን ያህል መዘግየቱ የፈጠረባቸውን ስሜትም አልሸሸጉም እንግዲህ ነገሩ ያው አንድ ለአንድ የራሳቸውን ግንዛቤ ለመጨበጥም እኛ ምን እንድናስብም ምን አይነት አቅጣጫ እንደምናቅድም ለመመዘን፣ ለመገምገም ለብቻ የተደረገ ግንኙነት ይመስለኛል። ይህ እንግዲህ በፓርቲያቸው ውስጥ ሳይታወቅ አይቀርም። ምክንያቱም እኔ እንደውም ስለዚህ ጉዳይ እንደ ምስጢር ይዘው ከዲፕሎማቶች ነው የሰማሁት ከጠቅላይ ሚኒስትሩ ጋር ተገናኝተህ አልነበረም እንደ የሚል ከዲፕሎማቶች ነው የሰማሁት እና እኔም ይሄ ነገር ዝም ብለህ ያዘው ተብዬ ይሆናል በሚል መልሰል ሰጠሁም፣ ለዚያ ጥያቄ ለሰጠኝ ለጠየቀኝ ዲፕሎማት ማለት ነው። ፕሮፌሰር በየነ አክለውም ይደረጋል የተባለውን ውይይት ዛሬም እየጠበቁት እንደሆነ፣ ግን ደግሞ በመንግስት በኩል እየተወሰደ ነው ባሉት እርምጃ መሰረት በኢህአዴግ በኩል ይኖራል ስላሉት ሀሳብ ያላቸውን ግምትም ተናግረዋል። ስለዚህ እየጠበቅናቸው ነው። መቼ ተገናኝተን እንናገር ፍለጋው እንደው ዝም ብሎ ሁኔታዎቹ ተረጋግተው በዚህ በአስቸኳይ ጊዜ አዋጁ ምክንያት ወደ ቀድሞው የተረጋጋ ማለትም በትምህርት ጥቅስ ሁኔታ ይመለሳል በሚል ተስፋ ነው እየተንቀሳቀሰው ያሉት እና ይሄ መዘግየት ላይ ላሁን ስታይ የኢህአደግ አመራር መረጋጋትን አሳይቶ ቀስ እያለ እርምጃዎቹን የመውሰዱ ነገር ስህተት አይደለም ወይ? ሁኔታውን በአግባቡ ያለ ማንበብ ነው አድርገን ብኛ ወገን የምንወስደው። የአስቸኳይ ጊዜ ዋጁ ከታወጀ በኋላ የተፈጠረውን ሁኔታ በተመለከተም ፕሮፌሰር በየነ ለቪኦኤ ሰፋ ያለ ማብራሪያ ነበር የሰጡት። እጅግ ብዙ የመድረክ አባላት በስር ላይ እንደሚገኙና የተወሰኑት ፍርድ ቤት እንደሚመላለሱ ዓለም ሁሉ የሚያውቁ ጉዳይ ነው ሲሉም ገልጸዋል። ከጥቂት ቀናት ወዲህ ግን በደቡብ ክልል በፓርቲ መሪዎች ላይ እየተፈጸመ ነው ያሉት እስራት ተባብሰዋል። በተለይ የመድረክ አባል የሆነው የማህበረ ዴሞክራሲ የደቡብ ህብረት አንድነት ፓርቲ የዞኑ አመራር በጋሞጎፋ ዞን በአሁኑ ጊዜ ባለፉት አምስት ቀናት ሶስት ክልሉ መሪዎቻችን ታስረውብናል። ከነዚህም ለምሳሌ አቶ ዳዊት ሞርጋ የዞኑ ምክትል ሊቀመንበር ናቸው። አቶ ገረሱ ገመሻ እንደዚሁም የዞኑ ስራ አስፈጻሚ አባል ናቸው። አቶ ሚኪያስ ማጻ የዞኑ ስራ አስፈጻሚ አባልና እንደዚሁም በዛላ የድርጅታችን ሰብሳቢ ናቸው። በዚሁ ዞን ከምባ በተባለ አካባቢ የሚገኙ የፓርቲ መሪዎችም መታሰራቸውን ያስታወሱት የመድረክ ሊቀመንበር በኮንሶ ያለውን ሁኔታም እንደሚከተለው ነበር የገለጹት። አባልና ደጋፊዎች በብዛት ኮንሶ ውስጥ አሉን። በኮንሶ ወረዳ ቀድሞ ልዩ ወረዳ በሚባለው ብዙ ህዝባዊ እንቅስቃሴና ከመንግስትም ጸጥታ ኃይሎች ጋር ህብረተሰቡ እንደተጋጨ ይታወቃል። በአሁኑ ጊዜ በዚህ ከአስቸኳይ ጊዜ አዋጁ ወዲህ ባለፉት ሶስት ቀናት ደግሞ በተለይ ባሎቻችሁን አምጡ የት ነው ያሉት? ምሩን እየተባሉ ባሎቹ እንግዲህ ለስራ ጉዳይም ወደ ሌላ ከባብ የሚሄዱ ወይም ፍርሃት ገብቷቸውም ዞር ብለውም ይሁኑ እኛ የምናውቀው ነገር የለም፣ ግን እነዚህ እናቶች፣ እህቶች፣ ወጣቶችም ሴቶች ጭምር በብዛት እየታሰሩ እንደሆኑ በየምሽቱ አስገድዶ በር ቤት እየተከፈተ እስካሁን ድረስ እኛ ከዚያ አካባቢ በደረሰን መረጃ ከ500 በላይ ባለፉት ሶስት ቀናት ታስረው ታግተው እንዳሉ በተለይ አሁን በዚህ በደቡቡ አካባቢ አዲስ ክስተት ሆኖ ያገኘ ነው። እነዚህ የጠቀስ ናቸው የጠቀስኳቸው ናቸው። የአስቸኳይ ጊዜ አዋጁ መሰረታዊ የሆኑ መብቶችን የማይነካ መሆኑ ቢገለጽም ብዙ አደናጋሪ ሁኔታዎች እንዳሉትና እየተፈጸሙ መሆኑን የገለጹት ፕሮፌሰር በየነ በአሁኑ ጊዜ የፓርቲ የዕለት ተዕለት ተግባራትን እንኳ ለመፈጸም ችግር እንደገጠመ ይናገራሉ። ስለዚህም ይሄ ነገር በእጅጉ አሳስቦን የእኛንም በዚህ በአስቸኳይ አዋጁም አማካኝነት ያልተገደበ የፖለቲካ ስራችንን እንዳንሰራ የተደረግንበት ሁኔታ ስላለ በዛሬው ዕለት ለኮማንድ ፖስቱ ደብዳቤ ጽፈን ገቢ አድርገናል። እና የደብዳቤውም ይዘት ስጠቃለል እነዚህ አባሎቻችን መሰረታዊ የሆነን ፖለቲካ እንቅስቃሴያችን የሚመሩ ስለሆኑ በአስቸኳይ እንድፈቱ ጠይቀናል። ይሄንን ማስረገጥ ፈልጋለሁ። የአስቸኳይ ጊዜ ኮማንድ ፖስቱ ለመጨረሻ ጊዜ ይፋ ባደረገው መረጃ እንዳመለከተው በአሁኑ ወቅት ከአዋጁ ጋር በተያያዘ በቁጥጥር ስር የዋሉ ሰዎች 11607 ብቻ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አሁን ወደ ሶማሌ ክልል እናመራለን። በኢትዮጵያ ሶማሌ ክልል ኦጋዴን ውስጥ ድርቅና ኮሌራ የዜጎችን ኑሮ እየጎዱ መሆኑን ጠቅሶ ባለፉት አራት ቀናት ከ35 በላይ ሰዎች መሞታቸውን የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ አስታውቋል። በክልሉ ከ1.3 ሚሊዮን በላይ ሰዎች በድርቅ የተነሳ የአስቸኳይ ጊዜ እርዳታ ለበርካታ ወራት ሲደረግላቸው መቆየታቸውን ያስታወቁት የኢትዮጵያ የብሔራዊ አደጋ ስጋትና አመራር ኮሚሽን መሪ አቶ ምትኩ ካሳ የዳይር ዝናብ በሶማሌ ክልል መስተጓጎሉን አስታውቀዋል። በክልሉ ተከስቶ የቆየውን የኮሌራ በሽታ ለመቆጣጠርም የጤና ጥበቃ ሰራተኞች የተሳካ ስራ መስራታቸውን ነው ኮሚሽነሩ ያስታወቁት። ዛሬ ማምሻውን አነጋግሬያቸው ነበር። በሶማሌ ክልል ደቡባዊው ክፍል በአካባቢው አጠራር ዳይር የሚባል የዝናብ ወቅት አለ ይህ ዝናብ ወቅት ከጥቅም ሳስቶ እስከ ሳሳት ወር ድረስ የሚዘም ዝናብ ነው። ስለዚህ ዝናብ በአገባብም በመጠንም በስርጭትም ያልተሳከለ በመሆኑ የእንስሳት መኖ እጥረት እናየው አቅርቦት እጥረት ይታያል። ስለዚህ ከዚህ በመነሳት የክልሉ መንግስትም ሆነ የፌዴራል መንግስት ለእንስሳትም ሆነ ለሰው የመጠጡ አቅርቦትና ለእንስሳት ሀብቱ ደግሞ የመኖ አቅርቦት እያደረገ ነው የሚገኘው። እንግዲህ አሁን ያለው ሁኔታ ደግሞ በተጨማሪ ኮሌራና ድርቅ የአካባቢውን ህዝብ እየጎዳ ነው በሚል በአካባቢው የሚንቀሳቀሱ የተቃዋሚ ፓርቲዎች መካከል የኦብነግ መግለጫ አውጥቷል። ዛሬ ሰዎችም እንደ ሞቱ ነው እየገለጹ ያሉት። ይህንን አስመልክቶ እናንተ ምን መረጃ አላችሁ? እንግዲህ ያለን የቅድማ አስቸንቃ መረጃ እንደሚያሳየው ቀደም ሲል ኦገስት ሁለት ሺህ አስራ ስድስት ይፋ ባደረግነው አሃዝ መሰረት በአጠቃላይ በሶማሌ ክልል በዘጠኙ ዞኖችና በስልሳ ሰባት ወረዳዎች ለአንድ ነጥብ ሶስት ሚሊዮን ህብረተሰብ ክፍል የለደራሽ እርዳታ እየቀረበ ነው ያለው። ይህ ለደራሽ እርዳታ ቀጥሏል። ለዚህ የተከሰተውን የአተት በሽታንም በተመለከተ የጤና ጥበቃ ሚኒስቴር የራሱን ባለሙያዎች በማስተማራት ከክልሉ ጤና ቢሮና በተዋረድ ካሉ የጤና ተቋማት ጋር በመተባበር የአተት በሽታን ቁጥጥር ስር አውሏል። ስለዚህ በዚህ ረገድ ስጋት ላይ የሚጥል የለም። ሁለተኛው ከምግብ አቅርቦት ጋር በተያያዘ ቀደም የነገለጽኩ ለአንድ ነጥብ ሶስት ሚሊዮን ዜጎቻችን እየቀረበ ነው ያለ የተቋረጠ ነገር የለም። ስለዚህ ቀጣይ ከጃንዋሪ አንድ ሁለት ሺ አስራ ሰባት ዓመተ ምሕረት ጀምሮ የሚኖረውን የዕለት ደራሽ እርዳታ አቅርቦት የሚያስፈልገውን ህብረተሰብ ለመለየት ከነገ በኢትዮጵያ አቆጣጠር ከ ዳር ዘጠኝ ቀን ሁለት ሺ ዘጠኝ ዓመተ ምሕረት ጀምሮ የተለያዩ አካላትን የያዘ ቲም ይሰማራል የሚሰማራው ቲም የፌዴራል የሚመለከታቸው ሚኒስቴር መስሪያ ቤቶች የክልል ሴክተር ቢሮዎችን የበይነ መንግስታት ዩኤን ብለን የምንጠራቸው የሁለትዮው ስምምነት ያላቸውን ባይላተራልና አለም አቀፍ መንግስታን ድርጅቶችን ያካተተ ቡድን ነው የሚሰማራው ይህ ቡድን እንግዲህ በአጠቃላይ በሶማሌ ክልል በሚገኙ ዘጠኝ ዞኖች በአስራ ሰባት ላይቭሊሁድ ዞን ተብሎ የሚከፈሉ እና በስልሳ ሰባት ወረዳዎች ተሰማርቶ ነው የጥናት የሚያደርገው። የዚህ ጥናት ውጤት ቀደም ብዬ እንደገለጽኩት ከጃንዋሪ አንድ ሁለት ሺ አስራ ሰባት አመተ ምህረት ጀምሮ የምግብና ምግብነት ካልሆነ አቅርቦቶችን ፍላጎት የሚለይበት ነው። በዚህ አግባብ መንግስትና አጋር ድርጅቶች በጋራ ምላሽ የሚሰጡበት ሁኔታ ይፈጠራል። እንግዲህ ከነጠቀለ ሁኔታ ወይን ይመስለው ከነገ ጀምሮ በተለይ የዳይር ከጥቅምት እስከ ታህሳስ የሚዘንበው ዝናብ መስተጓጎል እና መቅረት የፈጠረውን ሁኔታ የሚገመግብ ቡድን ነው። እንግዲህ የኢትዮጵያ መንግስት የሚያሰማር ነው ቡድን ነው የሚሰማር። ይህ ቡድን ለሶማሌ ክልል ብቻ ሳይሆን አዎ በአጠቃላይ በዘጠኝ ክልሎች በሀምሳ ስድስት በሀምሳ አራት ዞኖችና በሁለት መቶ አርባ ስድስት ወረዳዎች የሚሰማራ ቡድን ነው። ከእነዚህ መካከል የሶማሌ ክልል አንዱ ነው። ስለዚህ በሶማሌ ክልል በአስራ ሰባት ላይ ቢሉ ዞን በሚባሉት እና በስልሳ ሰባቱም ወረዳ የሚሰማራ ቡድን ነው የሚሆነው እንግዲህ እርዳታን ለማድረስ የተባበሩት መንግስታት ድርጅት አካላት እንደዚሁም ሌሎች የዓለም አቀፍ እና የሀገር ውስጥ የእርዳታ ድርጅቶች ተንቀሳቅሰው ይሰራሉ ኦጋዴን ውስጥ ይሰራሉ። ምክንያቱም አሁን የሶማሌ ክልል ስንወስድ በአብዛኛው የምግብ አቅርቦት የሚያቀርበው የዓለም ምግብ ፕሮግራም ደብል ኤፍ ፒ የምንለው ነው። ስለዚህ ደብል ኤፍ ፒ በጅጅጋ ከተማ የራሱ ሰብ ኦፊስ አለው። ጎዴ ላይም እንደዚሁ የቅርንጫ ጽህፈት ቤት አለው። በእነዚህ አማካኝነት አጠቃላይ የፊልድ ሞኒተርስ አሉ። የእርዳታ ስርጭቱን የሚቆጣጠሩ የእርዳታ ስርጭቱ በታቀደው መሰረት ይሄዳል የሚለውን በሁሉም አካባቢ የሚሰሩ አሉ። ከዛ ባሻገር ደግሞ ሌሎች እንደነ ዩኒሴፍ የመሳሰሉ እና መንግስት ያልሆኑ ነው ዓለም አቀፍ ድርጅቶች ምን የሚንቀሳቀሱበት ነው፣ በዘጠኙ ዞኖች ሁሉ ማለት ነው። ምን ያህል ናቸው? አሁን ኦጋዴን ውስጥ አስቀድመው የገለጹት ከባለፈው ዓመት የተገኙ መረጃዎች አሀዞች ናቸው። አሁን ምን ያህል ሰዎች ናቸው የአስቸኳይ ጊዜ እርዳታ የሚያስፈልጋቸው በሶማሌ ክልል ውስጥ? አሁን ይለያል፣ ነገር የሚሰማራ ቡድን ያን የሚለይ ነው። በአጠቃላይ በሀገሪቱ ያለው ያ ውጤት እስከሚመጣ ድረስ እስከ ዲሰምበር ሰላሳ አንድ ሁለት ሺ አስራ ስድስት ባለው አንድ ነጥብ ሶስት ሚሊዮን ነው የሚሰራው። በአጠቃላይ በአገሪቱ ያለው እሱ ሁኔታ በአገሪቱ ያው ኦገስት ሁለት ሺ አስራ ስድስት ላይ ይፋ ባደረግነው መሰረት ዘጠኝ ነጥብ ሰባት ሚሊዮን ዜጎቻችን ናቸው የደደራሽ እርዳታ የሚያስፈልጋቸው በሁሉም ክልሎች ማለት ነው። ለእነዚህ የቀረበ ነው የሚገኘው የተለወጠ ነገር አለ ፈላጊ ቁጥር በአሴስመንቱ መሰረት ከጃንዋሪ አንድ ሁለት ሺህ አስራ ሰባት ጀምሮ ይቀየራል። የተለወጠ ነገር አለ እንግዲህ። የእርዳታ አቅርቦቱን በተመለከተ የምርት ወቅቶችም ያለፉበት ስለሆነ ከአዲስ የምርት ወቅት ጋር ተያይዞ ያለው ሁኔታ ምን ይመስላል? አጠቃላይ ስዕሉ እናንተ በግምገማችሁ የተረዳችሁት ነገር ካለ አቀጣይ። እንግዲህ በአብዛኛው ምርት ጠቃሚ በሆኑ አካባቢዎች ላይ የጣለው ዝናብ በአገባብም፣ በመጠን በስርጭት፣ በአወጣጥ የተስተካከለ ስለነበረ በብዙ አካባቢዎች ላይ ምርት ጨምሯል። ስለዚህ በመጨመሩ ከጃንዋሪ አንድ ሁለት ሺህ አስራ ሰባት ጀምሮ የምናገኘው ቁጥር አምና ከነበረም ከነበረ በእጅጉ ያነሰ ነው የሚሆነው አሁን ኦገስት ላይ ቀደም የጠቀስኩት ዘጠኝ ነጥብ ሰባት የነበረው ከሱ በትልቅ ቁጥር ያንን ስለምንጠብቀው። ስለዚህ ዞሮ ዞሮ አሁን ይሄ ይሆናል ይሄ ይሆናል ለማለት አሴስመንቱ ገና የሚደረግ ስለሆነ አስቸጋሪ ቢሆንም፣ አሁን መሬት ላይ ከምናየው ሁኔታ በመነሳት የአነስተኛ ቁጥር ይመጣል ብለን ነው እንደ መንግስት የገመገም ነው። በጣም ነው የማመሰግነው አቶ ምትኩ ካሳ። ይሽ ነው ይሽ፣ ሰላም ቆይልኝ። የጋቢና ጉዟችን ይቀጥላል። ተከታዩ ደግሞ በኢትዮጵያ ያላግባብ የታሰሩ ጋዜጠኞችና የኢንተርኔት አምደኞች እንዲፈቱ የሰብአዊ መብት ድርጅቶች እየጠየቁ ነው። ጽዮን ስትከታታይ ነበር ይህን ሁኔታ። ሲፒጄ የተናገረው ያወጣው መግለጫ አለ አምነስቲ አዎ፣ ሲፒጄ አምነስቲ ያወጣው መግለጫ አለ። እንግዲህ እነሱ መግለጫዎች ይዤ የኢትዮጵያ መንግስትን ምላሽ ለማግኘት እንደዚሁም የተለያዩ ሰዎችን አስተያየት ለመጠየቅ በጣም ከፍተኛ ሙከራ ሳደርግ ነው የነበረው። እንግዲህ የሲፒጄ መግለጫ የሚለው ምንድን ነው? ዓለም አቀፉ የጋዜጠኞች መብት ተከራካሪ ቡድን ነው ዛሬ ከናይሮቢ ከሚገኘው ጽህፈት ቤቱ ነው ያወጣው መግለጫውን። በኢትዮጵያ ያሉ የጋዜጠኞችና የኢንተርኔት አምደኞች ሁኔታ ወደ ባሰ ደረጃ እየመጣ ነው። በቅርብ ሳምንታት ውስጥ የግል የህትመት ሚዲያ አዘጋጅ የሆነ ጋዜጠኛ የአንድ ዓመት እስር ተፈርዶበታል። እንደዚሁም ደግሞ ሁለት ጦማሪያን ሁለት የኢንተርኔት አምደኞች የዓለም አቀፍ ሽልማት ተሸላሚዎች የሆኑ አንደኛው ታስሮ ከዚህ ከአስቸኳይ ጊዜ አዋጁ ጋር ታስሮ ሲለቀቅ፣ አንደኛው ግን አሁንም በእስር ላይ ነው የሚገኘው በፈቃዱ ኃይሉ ምክንያቱ ደግሞ ለአሜሪካ ድምጽ የሰጠው ቃለ ምልልስ ላይ የአስቸኳይ ጊዜ አዋጁን ተችቷል በሚል ነውና እንግዲህ እነዚህ ሁኔታዎች ለጋዜጠኞችና፣ ለሚዲያ፣ ለህትመት ውጤቶች ሁኔታዎች እየባሱ የመጡት በኢትዮጵያ እየተከሰተ ካለው የተቃውሞ ሁኔታ አንጻር ነው በሚል ነው መግለጫው የሚዘረዝረው። በጥቅምት ወር መግቢያ ላይ በኢትዮጵያ የስድስት ወር ያስቸኳይ ጊዜ አዋጅ መታወጁን እና ይህ አዋጅ ከታወጀም በኋላ አዋጁን ለማስፈጸም የተቋቋመው የኮማንድ ፖስት በኢትዮጵያ መንግስት ሚዲያ ላይ ቴሌቪዥን ላይ ቀርበው በዚህ አዋጅ መሰረት ከአስራ አንድ ሺህ በላይ ሰዎች መታሰራቸውን ይፋ አድርገዋል ይላል መግለጫው እና እነዚህ ነገሮች የተቃውሞ ሁኔታው ለጋዜጠኞች እስር እና ለጸሀፊያን በጣም አስቸጋሪ እየሆነ መጥቷል ይላሉ። እንዲሁም የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኳንታል ዜጎችን ዝም በማሰኘት ተቃውሞን ለመቆጣጠር መሞከር የተረጋጋ ሁኔታ አያመጣም ብለዋል እና የጠቀሱት ደግሞ እንደ ማስረጃ የናትና የልፈለቀን ሁኔታ አለ። ጌታቸው ወርቁ የተባለው የኢትዮ ምህዳር ጋዜጣ አዘጋጅ እንደዚሁ በእርግጥ ከአስቸኳይ ጊዜ አዋጁ ጋር አይደለም፣ በሌላ ጉዳይ በሌላ ክስ ከቤተ ክህነት ጋር በተያያዘ ጉዳዩ ሲከታተል ቆይቶ የአንድ አመት እስርና እንደዚሁም ድርጅቱ የገንዘብ ቅጣት ተፈስ ተበይኖበታል ይላል። እንደዚሁም ደግሞ ቮይስ ኦፍ ቮይስለስ ለተባለ የዲያስፖራ ቲቪ የሚሰራ አብዲ ገዳ የተባለ ጋዜጠኛ ተይዞ የት እንዳለ አይታወቅም። እና እነዚህ ሁኔታዎች አሳሳቢ አድርገውታል ይላል መግለጫው። አምነስቲም ተመሳሳይ መግለጫ በመስከረም ወር አስቸኳይ ጊዜ አዋጁ ሲወጣ አስቸኳይ ጊዜ አዋጁን እኛ መተቸት ባንችልም፣ ግን የመናገር እንደዚሁም ደግሞ የመሰብሰብ መብቶችን ስለሚቀለብስ በጣም ያሰጋናል የሚል መግለጫ አውጥተው ነበረ። አው እንደሱ አይነት መግለጫ አውጥተው ነበር። በትናንትናው ዕለት ደግሞ በተለየ ሁኔታ በፍቃዱ ኃይሉን በተመለከተ እንደዚሁ መግለጫ አውጥተዋል። በፍቃዱ ኃይሉ ያለ ቅድመ ምንም ቅድመ ሁኔታ ሊለቀቅ ይገባል። ምክንያቱም በፍቃዱ ኃይሉ በአሜሪካ ድምጽ ሬዲዮ ላይ የሰጠው አስተያየት ማንም ሰው ሊሰጠው የሚገባው አስተያየት ነውና አንድ ሰው በመናገር ብቻ እስር ቤት ሊላክ አይገባውም ነው የሚለው መግለጫው። እንግዲህ እኛም ይሄንን ጉዳይ ስንከታተለው ነበረ። የበፍቃዱ ኃይሉን ጠበቃቷ አምሃ መኮንንን አነጋግረናቸው ነበር። እሳቸው እንደሚሉት በአሜሪካ ድምጽ ላይ በሰጠው ቃለ ምልልስ ምክንያት በአስቸኳይ ጊዜ አዋጁን ለሚያስፈጽመው ኮማንድ ስር በእስር እንደሚገኝና በዚህ አስቸኳይ ጊዜ አዋጅ ፍርድ ቤት መቅረብ ስለማይቻል እዛ እንደሚገኝ ይፈታ የሚል ነው የተጠቀሰው። ተጨማሪውን እንግዲህ ከምሽቱ ሶስት ሰዓት ላይ በተጨማሪ ግን አንድ ሌላ የዮናታን ተስፋዬ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ደግሞ እንደዚሁ ቂሊንጦ እስር ቤት ውስጥ በተፈጠረ አለመግባባት እና አቶ በቀለ ገርባ እና አቶ በቀለ ገርባን ወደ ፍርድ ቤት በሚሄዱበት ጊዜ ወደ ፍርድ ቤት አንሄድም፣ ሊዳኝ የሚገባው ጉዳያችን የኦሮሚያ ፍርድ ቤት ነው በሚል ክርክር ተነስቶ፣ በዛ ክርክር ውስጥ አንድ ሰው ሲደበደብ፣ ያ ሰው ሊደበደብ አይገባውም በሚል ዮናታን ተስፋይ ጣልቃ በመግባቱ ምክንያት ከዛን እለት ጀምሮ በብረት በሰንሰለት ታስሮ ነው የሚገኘው ብለው ሊጠይቁት የሄዱት ወዳጆቹ ለእነሱ እንደነገራቸውና ሊጠይቅ ሲመጣ ብቻ ሰንሰለቱ እንደሚፈታለትና በአስቸጋሪ ሁኔታ ውስጥ እንደሚገኝ የተያዘበት ሁኔታ በጣም በጣም እንደሆነ እንደሱ መጥቀሱን ነግረውናል። ከበርካታ ምንጮች ያረጋገጥ ነው። አዎ በርካታ ምንጮች ናቸው። እንግዲህ እነዚህን ሁኔታዎች አስመልክቶ የኢትዮጵያ መንግስት ምላሽ ለማግኘት የኮሚኒኬሽን ጉዳዮች አዲስ የተሾሙት የኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ጋር በእጅ ስልካቸው በተደጋጋሚ ደው ቆይ ነበር። እንደዚሁም ደግሞ የማረሚያ ቤቶች አስተዳደር ህዝብ ግንኙነት ኃላፊ አቶ ግዛቸውም ጋር እንደዚሁ ተደጋጋሚ ሙከራ አድርጌ ነበር። ስልኮቻቸው ባለመነሳቱ ምላሻቸው ማግኘት አልቻልንም። ተጨማሪ መረጃ ይዘን እንግዲህ ወደ እናንተ እንቀርባለን። እንግዲህ ስለ ጋዜጠኞች ጉዳይ ከተነሳ በዚህ ሳምንት ለበርካታ ጋዜጠኞች በር የከፈተች አርያቸው የሆነች እና የማይሰበሩ የሚመስሉ የጋዜጠኝነት ስራ ወሰኖችን ያለፈች አፍሪካ አሜሪካዊት ጋዜጠኛ ጉዌን አይፈል አርፋለች። ለሁላችንም አርያ የሆነች በተለይ የጋዜጠኞች መብት እንዲከበር የምት ራ ሲፒጂ ውስጥ ግሩም ተሳትፎ ታረግ ነበረ። ቆንጅታየ በዚህ በዚች ግሩም ጋዜጠኛ ታሪክ አስመልክቶ የሚከተለውን አጠናቅራለች። በሙያዋ ከፍተኛ አድናቆትና ክብርን ያተረፈችው አፍሪካዊት አሜሪካዊት ጋዜጠኛ ግዌን አይፈል በተወለደች በ61 ዓመቷ በማኅፀን ካንሰር ሳቢያ ህይወቷ አልፏል። ጋዜጠኛ ግዌን አይፈል በታላላቅ የአሜሪካ የመገናኛ ብዙሀን ጥቁር አሜሪካውያን በጣት ይቆጠሩ በነበሩበት ዘመን በጥልቅና ለህብረተሰብ ቁም ነገርነት ባላቸው ጉዳዮች ዙሪያ በምታጠናቅራቸው ዘገባዎቿ ስሟን ያስመዘገበች ለቀጣይ የሙያ ተተኪ ትውልድ አርአያና ፋና ወጊ እንደነበረች በሙያ አጋሮቿና በሌሎችም ብዙዎች ተመስክሮላታል። አንዱ አድናቂዋ ፕሬዝደንት ባራክ ኦባማ የጉወንን ታላቅ ጋዜጠኝነት እኔም ራሴ በቃለመጠይቅ አቅርባኝ ከምታነሳልኝ ጥያቄዎች ጭምር የማውቀውና የማደንቀው ነው ብለዋል። እኔና ሚሼል ለግዌን አይፍል ቤተሰብና ለእናንተ ለሙያ ባልደረቦቿ በሙሉ ጥልቅ ሐዘናችንን እንገልጻለን። ግዌን ወዳጃችን ነበረች። ሙያው የሚጠይቀውን ኃላፊነት በከፍተኛ ደረጃ የምታከብር፣ ስልጣን ላይ ያሉ ሰዎችን በጠንካራ ጥያቄዎች በተጠያቂነት የምትይዝ ለዲሞክራሲያችን ስምረት ወሳኝ ለሆነው ጠንካራና ነጻ ፕሬስ ተሟጋች ነበረች። ለ17 ዓመታት በፒቢኤስ ኒውስ አውር እና በዋሽንግተን ዊክ ውይይት መሪነትና ማኔጂንግ ኤዲተርነት አገልግላለች። ከዚያ በፊት ኒውዮርክ ታይምስና ዋሽንግተን ፖስት እንዲሁም ቦልቲሞር ሰንን ለመሳሰሉ ታላላቅ የአሜሪካ ጋዜጦች በፖለቲካ ጉዳዮች ዘገባዎችን በማቅረብ በሀገሪቱ ሚዲያ ከበቁ ጋዜጠኞች ተርታ የቆመች ድንቅ ባለሙያ ነበረች። በዚህም ለእጅግ ብዙ ታላላቅ ሽልማቶች በቅታለች። Good evening. I'm Judy Woodruff, and I'm Gwen Ifill. Those are just some of the stories we're covering on tonight's PBS Newshour. How do we, as a nation, cope with race conflict and our inability to see each other? Let me um, turn this on its head because when we talk about race in this country we always talk about african americans people of color i want to talk to you about white people okay? why don't you mention donald trump by name you know uh, he seems to do a good job mentioning his own name so <laughs> Yeah, united states the Abehek, loretta lynch and dc lou ሟቿን ጋዜጠኛ ያደንቃሉ የሙያ ስንቋ ያ የተሰጣት አመኔታ ያ ቁርጠኝነቷ ነበር ለእኛ ሙያ የብቃት መለኪያ የወርቅ ሚዛናችን እርሷ ነች ለቤተሰቧ ለጓደኞቿ ና ለባልደረቦቿ ብቻ ሳይሆን ለእውነት ባላት ታማኝነት ጭምር ነው። ጋዜጠኛ ጉዌን አይፍል ስምንት ፕሬዝደንታዊ ምርጫ ዘመቻዎችን ተከታትላ ዘግባለች። ሁለት የምክትል ፕሬዝደንታዊ እጩዎች ክርክሮችን፣ የዘንድሮ ፕሬዝደንታዊ ምርጫ ለዲሞክራቲክ ፓርቲው እጩነት ተፎካካሪ የነበሩትን የቀድሞዋን የውጭ ጉዳይ ሚኒስትር ሂለሪ ክሊንተንንና የቨርመንቱን ሴኔተር በርኒ ሳንደርስን ክርክርም መርታለች። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። እንግዲህ ሄኖክ። አዎ አስተያየቶቻችሁን አሰሙ፣ ድምጻችሁን አት ቪዮ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪዮም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማእግዜር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።